የማዕከላዊ አፍሪቃ ሪፐብሊክ ጊዜያዊ ሁኔታ እጅግ አሳሳቢ መሆኑን የእርዳታ ድርጅቶች ከብዙ ጊዜ ወዲህ በመጠቆም ለዚችው ሀገር እርዳታ እንዲቀርብ ጥሪ ሲያሰሙ ቆይተዋል። ጥሪውን ተከትሎም የአውሮጳ ህብረት ከሁለት ቀናት በፊት ባለፈው ሐሙስ እንደ ጎርጎሪዮሳውያኑ የዘመን ቀመር ህዳር 17 2016 ዓ ም በብራሰልስ ቤልጅየም፣ ከ80 የሚበልጡ ሀገራት እንዲሁም የዓለም ባንክና የተባበሩት መንግስታት ድርጅትን የመሳሰሉ ሌሎች ዓለም አቀፍ ድርጅቶች ጭምር የተሳተፉበት የለጋሽ ሀገራት ጉባኤ አስተናግዶ ነበር። የማዕከላዊ አፍሪካ ሪፐብሊክ ፕሬዚደንት ፎውስተን አርሻንጅ ቷዴራ ሀገራቸው በሚቀጥሉት ዓመታት ግዙፍ እርዳታ እንደሚያስፈልጋት ጉባኤው ሲጀመር ገልጸው ነበር። ቨትር ፕሬዛንስ ማሲቭ በዚህ ወሳኝ ጉባኤ ላይ በብዛት መገኘታችሁ ራሱ በአገሬ በማዕከላዊ አፍሪቃ ሪፐብሊክ ላይ ያላችሁን እምነት ያረጋገጠልኝ ሁነኛ ማስረጃ ነው። እርግጥ ነው የሀገሬ ጊዜያዊ ሁኔታ እጅግ አዳጋች ነው፣ ግን ተስፋ የሚያስቆርጥ አይደለም። ከለጋሽ ሀገራት የሚገኘው ገንዘብ በሀገራቸው የሚታየውን ጥቃት ለመታገልና በብዙ ዓመታት የእርስ በርስ ውጊያ የተከሰተው የሰብአዊ ቀውስ እንዳይባባስ ለማከላከል እንደሚውል ቱዋዴራ አስረድተዋል። የብራስልስ ጉባኤ ተሳታፊዎች ከአንድ ቀኑ ጉባኤያቸው በኋላ ቀውስ ላመሰቃቀላትና አስተማማኝ ያልሆነ ሰላም ለሚታይባት ለማዕከላዊ አፍሪካ ሪፐብሊክ የጸጥታ ጥበቃ እና የመልሶ ግንባታ ስራ የሚውል 2.2 ቢሊዮን ዩሮ እርዳታ በሚቀጥሉት አራት ዓመታት ለመስጠት ቃል ገብተዋል። ከዚሁ ገንዘብ መካከልም የአውሮጳ ህብረት ለማዕከላዊ አፍሪካ ሪፓብሊክ እስካሁን የሚሰጠውን እርዳታ በእጥፍ በማሳደግ ከ700 ሚሊዮን ዶላር በላይ ማለትም እንደ ጎርጎሪዮሳውያኑ የዘመን ቀመር ከ2016 እስከ 2020 ዓ.ም ድረስ የአውሮጳ ህብረት ኮሚሽን 450 ሚሊዮን ዶላር የአውሮጳ ህብረት አባል ሀገራት ደግሞ 328 ሚሊዮን ዶላር እርዳታ እንደሚያቀርቡ ህብረቱ አስታውቋል። በተፈጥሮ ሀብት ብትታደልም እጅግ ድሆች ከሚባሉት ሀገራት መደዳ በምትቆጠረው የማዕከላዊ አፍሪካ ሪፐብሊክ ውስጥ ምንም እንኳን የኃይሉ ተግባር ቢቀንስም ና ባለፈው የካቲት ወር አዲስ ፕሬዚደንት ቢመረጥም በሚሊሻዎች መካከል አሁንም ግጭቱ ገና አላበቃም። ሆኖም ሀገሪቱ የመልሶ ግንባታውን እርምጃ ለማነቃቃት ዝግጁ መሆኗንና ለዚሁ ተግባር መሳካትም ግዙፍ እርዳታ እንደሚያስፈልጋት የቀረበው ጥሪ ሊደገፍ እንደሚገባው የአውሮፓ ህብረት የውጭ ጉዳዮች ተጠሪ ፌዴሪካ ሞጌሪኒ ገልጸዋል። ለጋሽ ሀገራትና የማዕከላዊ አፍሪቃ ሪፐብሊክ መንግስት የተስማሙበት መርሃ ግብር ግዙፍና በጣም የተለጠጠ ነው፣ ግን ግልጽ በሆነ እቅድ ላይ ነው የተስማማ ነው። እቅዱ እንዲሳካ ከተፈለገም ዓለም አቀፉ ማህበረሰብ ወሳኝ ሚና መጫወት ይኖርበታል። የመልሶ ግንባታውን ለማነቃቃት ብዙ ማለትም ወደ 1.6 ቢሊዮን ዶላር ሳያስፈልግ አይቀርም። የማዕከላዊ አፍሪካ ሪፐብሊክ ፕሬዚደንት ፎውስተን አርሽን ቷዴራ የመልሶ ግንባታውን እውን ለማድረግ መንግስታቸው ጠንክሮ እንደሚሰራ ለጉባኤው ተሳታፊዎች አረጋግጠዋል። የተባበሩት መንግስታት ድርጅት የማዕከላዊ አፍሪካ ሪፐብሊክ ልዩ ተጠሪ ፓርፌ ኦናንጋ አንያንጋ ለዶይቸ ቬለ እንደገለጹት በሀገሪቱ ሰላም ለማውረድ ከጥቂት ጊዜ በፊት በመንግስት የተነደፈው እቅድ የሚያበረታታ ነው። በፕሬዝዳንት ትዋዴራ የሚመራው መንግስት ከአስር ቀን በፊት አንድ የእርቅ ሰላም ዕቅዱን ያጸደቀበት ድርጊት ልናሞግስ ይገባል። አገሪቱ አሁን ተጨባጭ የእርቅ ሰላም ስልት አላት። ይህ መልካም ዜና ነው፣ በተግባርም መተርጎም ይኖርበታል። ይሄው አብይ ሂደትም ጠቅላላ የአገሪቱን ሕዝብ ከታች ጀምሮ ያለውን ሰፊውን ሕዝብ የሚያጠቃልል ይሆናል። ዛሬ ልንል የምንችለው ይህንኑ የእርቅ ሰላም ሂደት ለማሳካት ከፕሬዝዳንት ትዋዴራ አመራር በኩል ቁርጠኛ ተነሳሽነት አለ ነው። ሲቪሉ ማህበረሰብ የወጣት ድርጅቶች የሃይማኖት መድረኮች ተሳታፊ ሆነዋል ስለዚህ ከዓለም አቀፍ ማህበረሰብ እርዳታ ተጠቃሚ ይሆናሉ በዚሁ የጋራ ተነሳሽነት አማካኝነትም በቅርቡ በማዕከላዊ አፍሪቃ ሪፓብሊክ አንድ የሚሻሻል ሂደት ልናይ እንደምንችል አምናለሁ ዓለም አቀፍ ለጋሽ ሀገራትና ድርጅቶች ለማዕከላዊ አፍሪካ ሪፓብሊክ ለመስጠት ቃል የገቡትን እርዳታ በተለይ በሀገሪቱ የሚፈጸመውን ግዙፍ የመብት ጥሰት ለማብቃት የሚያስችሉትን ተቋማት ለማጠናከሩ ተግባር ሊጠቀሙበት እንደሚገባና ይህንን ማድረግ የሚያስችላቸውም እድል በወቅቱ እንደተከፈተላቸው የዓለም አቀፉ የመብት ተሟጋች ድርጅት በምህፃሩ የአምነስቲ ኢንተርናሽናል ቃል አቀባይ ኢላሪያ አሌግሮዚ ለዶይቸ ቬለ ተናግረዋል። ጉባኤው ለዓለም አቀፍ ለጋሽ አገራትና ድርጅቶች በማዕከላዊ አፍሪካ ሪፐብሊክ ውስጥ በተለያዩ በተለይም በፍትህ አውታር ዘርፎች ላይ ለመስራት የሚያስችል ጥሩ አጋጣሚ እንደፈጠረላቸው ይሰማናል። ምክንያቱም በማዕከላዊ አፍሪካ ሪፐብሊክ ውስጥ ጥፋተኞች ካለቅጣት የምታለፍበት አሰራር ነው የተስፋፋው። በሀገሪቱ የሚንቀሳቀሱ የተለያዩ ታጣቂ ቡድኖች አባላት እጅግ ዘግናኝ የመብት ጥሰት እንዲሁም በስብህና አንጻር በዓለም አቀፍ ሕጎች መሰረት የሚያስቀጡ ከፍተኛ ወንጀሎችን ፈጽመውም በመላይቱ አገር በነፃ ሲዘዋወሩ እና አሁንም ሁከትና ግጭት ሲቀሰቅሱ ይታያሉ። እንደ ጎርጎሪዮሳውያኑ የዘመን ቀመር በ1960 ዓ ከፈረንሳይ ቅኝ አገዛዝ ነጻነቷን ካገኘች ወዲህ የተደጋጋሚ መፈንቅለ መንግስት ሰለባ በሆነችው በማዕከላዊ አፍሪካ ሪፐብሊክ ውስጥ የመጨረሻው መፈንቅለ መንግስት የተካሄደው እንደሚታወሰው በብዛት ሙስሊሞች የሚጠቃለሉበት የሴሌካ አማጺያን ቡድን እንደ ጎርጎሪዎሳውያኑ የዘመን ቀመር በ2013 ዓ ም ክርስቲያኑን የቀድሞ ፕሬዚደንት ፍሮንሷ ቦዚዜን ከስልጣን ባስወገዱበት ጊዜ ነበር። እነዚሁ በሰሜናዊ ሀገሪቱ ከፊል የተንቀሳቀሱት የሴሌካ አማጽያን ማዕከላዊውን መንግስት አካባቢያቸውን ችላ ብሏል በሚል ለብዙ ዓመታት ሲወቅሱ ከቆዩ በኋላ ነበር መፈንቅለ መንግስቱን ያካሄዱት። ከሶስት ዓመታት በፊት የተካሄደውን የመጋቢቱን መፈንቅለ መንግስት ተከትሎም በሴሌካ አማጽያንና በአንጻራቸው በተነሱት ክርስቲያኖቹ ጸረ ባላካ ሚሊሻዎች መካከል የኃይሉ ተግባር ቀጥሎ በብዙ ሺዎች የሚቆጠሩ የሀገሪቱ ዜጎች ተገድለዋል። እጅግ ብዙዎችም ከመኖሪያ አካባቢያቸው ተፈናቅለዋል። ሌሎችም ወደ ጎረቤት ሀገራት ተሰደዋል። ከመፈንቅለ መንግስቱ በኋላ በሀገሪቱ ደም መፋሰስን ለማስቆም በመጀመሪያ የፈረንሳይ ወታደሮች ከጥቂት ጊዜ በኋላም 12,000 ወታደሮች ያጠቃለለ የተባበሩት መንግስታት ድርጅት ተልእኮ በምህፃሩ ሚኑስካ መሰማራቱ ይታወሳል። የፈረንሳይ ወታደሮች ባለፈው ወር ሀገሪቱ ከሞላ ጎደል ተረጋግታለች በሚል ከማዕከላዊ አፍሪካ ሪፐብሊክ ለቀው ቢወጡም ሚኑስካ እንዳስታወቀው ከሁለት ሳምንታት በፊት የሴሌካ አባላት ባካሄዱት ጥቃት ቢያንስ 36 ሰዎች ተገድለዋል። እንደ ፖለቲካ ታዛቢዎች ግምት ፕሬዚደንት ፎውስቲን አርሻንጅ ቷዴራ የሚመሩት መንግስት ከመዲናይቱ ባንጊና በደቡብ የሀገሪቱ ከፊል ካሉ አንዳንድ ከተሞች በስተቀር ሙሉ ቁጥጥር የሌለው ሲሆን የሴሌካ አማጽያን በመዲናይቱ ባንጊ በቅርቡ አዲስ ጥቃት ሊጀምሩ የሚችሉበት ስጋት ተደቅኗል።